some of ባለፉት ሰላሳ አመታት በኢትዮጵያ የሴቶችን የፖለቲካ ተሳትፎ በማስፋት በኩል የተሻለ ስራ ቢከናወንም መብቶቻቸውን በተሟላ መልኩ የሚያረጋግጡ ስራዎች ግን ገና ብዙ የሚቀራቸው መሆናቸው ተነገረ። ሴቶች ተሰሚነትና ወሳኝነት እንዲኖራቸው የተለያዩ የህብረተሰብ ክፍሎች እና የተደራጁ አካላት ኃላፊነት እንዳለባቸው አንድ የኢትዮጵያ ሰብአዊ መብቶች ከፍተኛ አማካሪ አሳሰቡ። መለስካቸው አመሃ ዝርዝር አለው። የኢትዮጵያ ሰብአዊ መብቶች ኮሚሽን ሴቶች በምርጫ ላይ የተሻለ ተሳትፎ እንዲኖራቸው የሚረዳ አውደ ጥናት ዛሬ ጀምሯል። በዚህ ለመጪዎቹ ሦስት ቀናት በሚቀጥለው አውደ ጥናት መክፈቻ ላይ በኮሚሽኑ የሴቶችና ሕፃናት መብቶች ጉዳይ ከፍተኛ አማካሪ ዜና የታደሰ የኢትዮጵያ ሰብአዊ መብቶች ኮሚሽን በሴቶች የፖለቲካ መብቶች ላይ ልዩ ትኩረት በማድረግ ፕሮጀክት ነድፎ ይህን አውደ ጥናት እንዳዘጋጀ ተናግረዋል። ይህ አውደ ጥናትም ሴቶች በመጪው ምርጫ በመራጭነትም ሆነ በተመራጭነት እንዲሁም በምርጫ ሂደቶች የተሻለ ተሳትፎ እንዲኖራቸው የሚያግዝ አንድ መርሃ ግብር እንደሆነ ጠቁመዋል። ዜና የታደሰ በመቀጥልም ኢትዮጵያ የሴቶችን መብቶች ተግባራዊ በማድረግ ረገድ ባለፉት ዓመታት ተከናውነዋል ያሏቸውን ተግባራትና ውጤቱን በተመለከተ ይህን ብለው ነበረ። በሀገራችን ባለፉት ሶስት አስርት ዓመታት የሴቶችን የፖለቲካ ተሳትፎ ለማሳደግ የሚረዱ የሕግና የፖሊሲ ማቀፎች እንዲኖሩ ተደርገዋል። ከሴቶች ፖሊሲ አንስቶ በቅርቡ የምርጫ ቦርድ ምርጫው ለስርዓተ ፆታ ምላሽ ሰጪ እንዲሆን ለማድረግ እንደሚሰራ ካስታወቀበት የስትራቴጂክ እቅድ ድረስ በርካታ ሰነዶችን ማንሳት እንችላለን። በዓለም አቀፍ ደረጃም በሴቶች ላይ የሚፈጸሙ አድሎችን ለማስወገድ የተደረገው ዓለም አቀፍ ስምምነትን የቤጂንግ ፕላትፎርም ፎር አክሽንን እንደዚሁም ደግሞ የ2063 አጀንዳን ማንሳት እንችላለን። ከፖሊሲና ከብሔራዊ እቅዶች ባሻገርም የማይካድ የሴቶች ተሳትፎ እንደነበረ ግልጽ ነው። በቅርቡም በሚኒስትሮች ምክር ቤት የሴቶች ቁጥር በከፍተኛ ሁኔታ ማደጉ ትልቅ ስኬት መሆኑ በሁሉም የታመነ ነው። ሆኖም ግን በዝቅተኛ ውሳኔ ሰጭነት ቦታዎች ላይ ሴቶች ያላቸው ተሳትፎ ባሉበትም ቦታ ደግሞ ትርጉም ያለው ውጤታማ ስራ የመስራታቸው ጉዳይ አሁንም ዝቅተኛ መሆኑ፣ እንደዚሁም ደግሞ የሴቶችን ጥያቄዎች በተሟላ መልክ ማራመድ መቻላቸው ጥያቄ ውስጥ የሚገኙ ጉዳዮች ናቸው። እንደ ዜና የታደሰ ከሆነ በኢትዮጵያ የምርጫ ሂደት የሴቶች ተሳትፎ በየጊዜው እያደገ መጥቷል። ይሁንና ይህ ተሳትፎ በየዕለቱ ሴቷን ከሚያጋጥማት የተለዩና ጾታዊ የሆኑ ማኅበራዊ አድልዎችና ጥቃቶችን የሚያስወግድ ትርጉም ያለው ተሳትፎ አይደለም። በማወቅም ሆነ ባለማወቅ በሴቶች ላይ የሚደርሰው መገፋትና በደል ከዚህ የጠለቀ ትርጉም ያለው ነው ይላሉ ዜናዬ። ስለ ሀገራችን ምርጫ ስናነሳም በምርጫ ሂደት ውስጥ የሴቶች ተሳትፎ ከጊዜ ወደ ጊዜ እየጨመረ መምጣቱን ብናይም እድገቱ ግን ዘገምተኛ መሆኑን ለማየት እንችላለን። ለዚህ የተለያዩ ምክንያቶችን መጥቀስ የሚቻል ሲሆን ፍረጃ ወይንም ስቴሪዮታይፕ የምንለው በእኩልነት አለመታየት፣ በማህበረሰብ የሚሰጣቸው ቦታ ዝቅተኛ መሆን፣ የኢኮኖሚ አቅማቸው ዝቅተኛ መሆን ወዘተ ሴቶችን በፖለቲካና በምርጫ እንዳይሳተፉ ከሚያግዷቸው ችግሮች ውስጥ የተወሰኑት መሆናቸውን ማስታወስ ይገባናል። ከዚህም በተጨማሪ በምርጫ ሂደት የሚፈጸም ፆታዊ ጥቃት ሴቶችን ወደ ኋላ ከሚጎትቱ ነገሮች አንዱ ነው። ፆታዊ ጥቃት በተለያየ መንገድ ማህበራዊ ሚዲያን ጨምሮ የሚፈጸም ችግር እንደሆነ እናያለን። ስለሆነም እነዚህን ችግሮች መነሻ ያደረጉ ስትራቴጂዎችን ነድፎ መንቀሳቀስ እጅግ ወሳኝነት አለው። ሴቶች ከቁጥር ባለፈ ትርጉም ባለው ሁኔታ ተሰሚነት እንዲኖራቸው ወሳኝነት እንዲኖራቸው በበቂ ሁኔታ ተወክለዋል ማለት እንዲቻል በርካታ ስራዎች ይጠበቁብናል። ከሁላችንም ዛሬ በተጀመረውና ለመጮቹ ሶስት ቀናት በሚቀጥለው በዚህ አውደ ጥናት የኢትዮጵያ ሰብአዊ መብቶች ኮሚሽን ሊያደርግ የሚፈልገው ምን እንደሆነም የኮሚሽኑ ከፍተኛ ማካሪ ይህን ብለዋል። እንግዲህ አንዱ ዘዴ የፖለቲካ ምርጫዎችን ትርጉም ባለው ደረጃ እንዲሳተፉና እንዲወከሉ ማድረግ ነው። በተጠቀሱት ችግሮች ዙሪያ ግንዛቤ መፍጠር፣ ችግሩን በሚገባ ለመረዳትና ለባለድርሻ አካላት ውጤታማ ስራ እንዲሰሩ ማድረግ መንገድ ለመክፈት ያስችለናል። የግንዛቤ መስፋፋት ሴቶችም መሰናክል የሚሆንባቸውን ሂደቶች ለመለየትና የየራሳቸውን መፍትሄ ለመፈለግ የሚያግዛቸው ነው። ህግና ፖሊሲ የማውጣትና ያፈጻጸም ኃላፊነት ያለባቸው አካላትም አንድም ከግንዛቤ ማጣት አንድም ከአመለካከት ችግር የተነሳ ለሴቶች ተሳትፎ ምቹ ሁኔታዎችን ከመፍጠር አኳያ ያሉባቸውን ችግሮች ለመቅረፍ ያስችሏቸዋል ብለን እናምናለን። ከሲቪል ማህበራት ጀምሮ የተለያዩ የተደራጁ አካላት በምርጫ ዙሪያ የሴቶችን ተሳትፎ ለማስፋት ብቻ ሳይሆን የበለጠ ትርጉም እንዲኖረው ለማድረግ ምን አይነት የግንዛቤ መሰረት ሊኖራቸው እንደሚገባም ዜና የታደሰ አመላክተዋል። ስለሆነም በእነዚህ ስትራቴጂዎች ላይ ኮሚሽናችን አትኩሮ መስራቱ በሴቶች ተሳትፎ ላይ ለውጥ ለማምጣት ይረዳል የሚል ከፍተኛ እምነት አለው። የግንዛቤ ማስፋፋትና የግፊት ተግባራት ውጤታማ መሆን እንዲችሉ የግንዛቤ እጥረት ያሉባቸውን የሕግ፣ የፖሊሲ፣ የአሰራር ክፍሎችን ሴቶች በፖለቲካና ና በምርጫ ሂደት ያነሰ ተሳትፎ እንዲኖራቸው ያደረጉ ምክንያቶችን፣ የሴቶች ያነሰ ተሳትፎ ጎጂነቱ ምን ላይ እንደሆነ፣ ምን እንደቀረብን የመሳሰሉትን ነገሮች ለይቶ ማወቅ እጅግ አስፈላጊ ነው። በተለይም በሴቶች መዋቅሮች፣ በሴቶች ማህበራት፣ በሲቪል ማህበራት በፖለቲካ ፓርቲዎች ወዘተ የሚሰሩ የግፊትና የግንዛቤ ስራዎች እንዲህ አይነቶቹን ነገሮች ለየት ያወቁና በአክቹዋሊ ባሉ ችግሮች ላይ የተመሰረቱ ሲሆኑ ውጤታማ ለመሆን ይችላሉ። ይህን አውደ ጥናት የኢትዮጵያ ሰብዓዊ መብቶች ኮሚሽን ያዘጋጀው ከተባበሩት መንግስታት ድርጅት የሴቶች ጉዳይ ወይንም ዩኤን ዊሜን ጋር በመተባበር ብሪጅ በተባለ ዓለም አቀፍ ድርጅት አማካኝነት ነው። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ Hello,